የኢትዮጵያ አየር መንገድ የራሱ የሆነ ሆቴል ለማስገንባት እቅድ አውጥቶ ተቋራጮችን አወዳድሮ ወደ ተግባር ለመግባት የሰባት ዓመታት ጊዜ ፈጅቶበታል። የሕንፃውን ንድፍ የቻይና እና ሀገር በቀል በሆኑ ኩባንያዎች በጋራ የሰሩ ሲሆን፣ ግንባታውን ግን ለሌላ የቻይና ድርጅት ተሰጥቷል። የዚህ ሆቴል ግንባታ በቦሌ አውሮፕላን ማረፊያ አጠገብ በ40 ሺህ ካሬ ሜትር ቦታ ላይ እየተካሄደ ይገኛል። በከተማው በርካታ ባለ አምስት ኮከብ ሆቴሎች የሚገኙ ሲሆን ይህ እየተገነባ ያለው ባለ አራት ኮከብ ለአየር መንገዱ ደረጃው ይመጥ ነው አሉ ወይ? ዋና ስራ አስፈጻሚው አቶ ተወልደ ገብረ ማርያም ዓላማው ለራሳችን የትራንዚት መንገደኞች ማቆያ ነው። አምስትም ሊሆን ይችላል። እኛ ግን አራት ኮከብ ብለን ነው ያሰብነው። ምክንያቱም የትራንዚት መንገደኞች የሚያስፈልጋቸውን ደረጃ ነያዝ ነው ባይ ኤንላርጅም ለትራንዚት መንገደኛ ነው። ምክንያቱም 330 ክፍል ነው የሚኖረው እኛ አሁን ዛሬ ወደ 350 መንገደኛ በየቀኑ እናሳድራለን። አዲስ አበባ አሁን ትልቁ ቻሌንጅ ያለን በተለያዩ ሆቴሎች ነው የምናሳርፈው። ምክንያቱም አንድ ቦታ ላይ ልናሳርፍ አልቻለም። ራቅ ብሎ ነው ያሉት፣ የተለያየ ቦታ ነው ያሉት፣ የተለያየ ደረጃ ነው ያላቸው። እና የእኛ ግሎባል ስታንዳርድ የሚያሟላልን በራሳችን ስታንዳርድ ብለን ነው ይህን ሆቴል የሰራ ነው። የአየር መንገዱ የበረራ መጓጓዣን ማበርከት ሲሆን በሆቴል አስተዳደር ባልተሰማራበት ሙያ ከተግባሩ ውጭ አይሆንም። ለትራንዚት መንገደኞቻችን ነው የምንጠቀምበት፣ ግን እኛ ማኔጅ አናደርገውም። የሆቴል ማኔጅመንት ቼን እያወዳደር ያለነው። ያለ ነው ያው የቻይና ድርጅት ነው ኮንስትራክት እያደረገው ያለው። መጀመሪያ ስናወጣ ዲዛይን ኮንስትራክሽን ፋይናንሲንግ ኤንድ ማኔጅመንት ብለን ያወጣ ነው። እነሱ ያመጡት የማኔጅመንት ድርጅት አለ፣ ግን አሁን ለማወዳደር አስበናል። እንግዲህ እነ ማሪዮት፣ እነ ሂልተን፣ እነ ሸራተን ወዳደሩ ይችላሉ። አወዳድረን አንዳቸው እንወስዳለን። የአየር መንገዱ መስፋፋትና እየተለጠጠ መሄድ በተጨማሪ በሆቴል ግንባታ ውስጥ መግባቱን አስመልክቶ ገለልተኛ በሆኑ የመሠረተ ልማት አውታር አማካሪዎች ዘንድ እንዴት ይታያል? ዶክተር ቆስታንጢኖስ በረቡ ተስፋ ቆስታንጢኖስ ኢትዮጵያ አየር መንገድ ለረጅም ጊዜ እየተስፋፋ ሲሄድ አሁን ከሰባ በላይ እነዚህ ዋይድ ቦዲ ጀትስ የሚባለው ወይም ትልልቅ አውሮፕላኖች አዳዲስ አውሮፕላኖች ትሪፕል ሴቨን ሴቨን ኤይት ሴቨን እንዲሁም ኤርባስ ትሪ ፊፍቲ ይመስለኛል ገዝቶ ለስራ አብቅቷል። የማሰልጠኛ ትምህርት ቤት አለው። የመጠገኛ ቦታ አለው። ኬተሪንግ ቦታ አለው። ትልቅ የላውንድሪ ፋሲሊቲ አለው። እና ብዙዎቹን ነገሮች ራሱ አየር መንገዱ ነው የሚሰራቸው። ከዚህ በተጨማሪ ሌሎች አየር መንገዶች ሰርቪስ በመስጠትም ብዙ ጥቅም ያገኛል። አሁን ደግሞ አንድ ሆቴል ለመስራት በዝግጅት ላይ ነው። ይሄ ሆቴል እንግዲህ ለአየር መንገዱ ጥቅም የሚሰጠው ከዘጠና በመቶ በላይ የኢትዮጵያ አየር መንገድ መንገደኛ በትራንዚት የሚተላለፍ ነው። ከአፍሪካ ሀገር ወደ አውሮፓ፣ ወደ እስያ፣ ወደ አሜሪካ የሚሄዱ ተጓዦችን በሙሉ ያመላልሳል እና ብዙ መንገደኞች አዲስ አበባ ውስጥ ያድራሉ ማለት ነው። ስለዚህ እነዚህን ለማሳደር የራሱ ሆቴል ቢኖረው አንደኛ ለኤርፖርቱ ቅርብ ነው። በሁለተኛ ደረጃ ደግሞ ወጪውን በከፍተኛ ደረጃ ይቀንሳል ለሆቴል የሚከፍለው ማለት ነው። በሌሎች በዓለም በታወቁ የአየር መንገዶች ይህ ተሞክሮ እንደነበረ በማያያዝ ዶክተር ቆንስታንቲኖስ እነ ሉፍታንዛ ሆቴል ነበራቸው። ባልሳሳት ኬምፒንስኪ መሰለኝ። ስካንዲኔቪያን ኤር ሲስተም የሚባለው የስካንዲኔቪያን ሀገሮች አየር መንገድ እንዲሁ ራዲሰን ብሉ መሰለኝ እነሱ የነበረው እና እነሱ እነዚህን ሆቴሎች ማኔጅ ማድረግ ስላቃታቸው ነው ወደ ግል ሴክተሩ የተመለሱት። እና እዛ ችግር ውስጥ እንዳይገባ የኢትዮጵያ አየር መንገድ ይህንን በአጽንኦት ማሰብ አለበት። ጌታቸው ተዳሌ ጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ።